ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ሐማስ የጋዛ ጎዳናዎችን በቁጥጥር ስር እያዋለ ነው። አንድ የሊብራል ፓርቲ ገዲብ የሕግ መወሰኛ ምክር ቤት አባል ፓርቲያቸው በለዘብተኞችና አክራሪዎች ተከፍሎ መለያየት ላይ እንዳይደርስ ስጋት አዘል ማሳሰቢያ ያቀረቡ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ባለፈው ሳምንት የተካሄደውን የእስራኤል ሐማስ የሰላም ስምምነት ተከትሎ ሐማስ የጋዛን ጎዳናዎች በቁጥጥር ስር አውሏል። በጋዛ ሰሜናዊ ክፍል የሐማስ መንግሥት ጥቁር ለባሽ ታጣቂዎች የጎዳና ፓትሮል እንደሚያደርጉና የእስራኤል መረጃ አቀባይ ናቸው ብለው የታመኑ ዘራፊዎችንና አደንዛዥ ዕጽ አዘዋዋሪዎች ላይ ትኩረት ማድረጉን የሐማስ ምንጮች እንደነገሩት ጠቅሶ ሮይተርስ ዘግቧል። ለሐማስ የጋዛ ጎዳናዎችን መቆጣጠር በር የከፈተው የሰላም ስምምነቱን ተከትሎ በከፊል የእስራኤል ከጋዛ መውጣት ሐማስ ትጥቁን እስከሚፈታ ድረስ ስርዓትና ደንብን እንዲያስከብር ከእስራኤልና ዩናይትድ ስቴትስ ይሁንታን ማግኘቱ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሐማስ በሂደት ትጥቁን እንዲፈታ እንደሚደረግ ለጋዜጠኞች ሲያስረዱ፣ ጨዋታዎችን እንደማልጫወት ያውቃሉ። ትጥቃቸውን እንዲፈቱ እንደምንሻ ነግረናቸዋሉ። ትጥቃቸውን ይፈታሉ። ትጥቃቸውን የማይፈቱ ከሆነ ግና እኛ እናስፈታችኋለን። ይህ በፍጥነት ይከናወናል። ምናልባትም ኃይል አዘል ሊሆን ይችላል ብለዋል። የአውስትሬሊያ ፌዴራል ተቃዋሚ ቡድን ገዲብ የሕግ መወሰኛ ምክር ቤት አባል የሊብራል ፓርቲ የይቅርታ ጉብኝቱን ትቶ ፖሊሲዎች ላይ እንዲያተኩር ሲል ጥሪ አቅርበዋል። ሴናተር ጄምስ ፓተርሰን የተቃዋሚ ቡድኑ የበዛ ይቅርታን ጠይቋል ያሉ ሲሆን በተለይም የሊበራል ፓርቲ ቀኝ ለዘብተኞችና አክራሪዎች መካከል ያለው መሰንጠር ወደ መለያየትና አዲስ ፓርቲ ማቋቋም እንዳያመራ ስጋታቸውን ገልጠዋል፣ ማሳሰቢያቸውንም አቅርበዋል። ይልቁንም ፖሊሲ ቀረጻዎች ላይ እንዲያተኩሩ አስገንዝበዋል። ካንዲስ ኦዌንስ የአውስትራሊያ መንግሥት የጣለባትን የቪዛ እገዳ አስመልክታ ያቀረበችው ክስ በፍርድ ቤት ውድቅ ተደረገ። የከፍተኛ ፍርድ ቤቱ የሀገር ውስጥ ሚኒስትር ቶኒ በርክ በአሜሪካዊቱ የቀኝ ክንፈኛ ተጽዕኖ ፈጣሪዋ ላይ የጣሉት የቪዛ ገደብ ሚኒስትራዊ መብታቸውን ተጠቅመው በመሆኑ ሕጋዊነት እንዳለው በይኗል። ኦዌንስ ከ4 ነጥብ 2 ሚሊዮን በላይ የዩቲዩብ እና ከ5 ነጥብ 7 ሚሊዮን በላይ ኢንስታግራም ተከታዮች አሏት። በአንድ የባንግላዴሽ የጨርቃጨርቅ ፋብሪካ በተነሳ የእሳት ቃጠሎ ሳቢያ 16 ያህል ሰዎች ሕይወት መጥፋቱን የአካባቢው እሳት አደጋና ሲቪል መከላከል ባለሥልጣናት አስታውቋል። ሌትና ኮሎኔል መሐመድ ታጁል ኢስላም ቾድሪ ቃጠሎ የተነሳው ዳካ ከሚገኝ አንድ ፋብሪካ ሦስተኛ ፎቅ ላይ ሲሆን ወደ ኬሚካል፣ ፕላስቲክና ኦክሲጅን መጋዘኖች ተላልፎም ጉዳቶችን እንዳደረሰ ገልጠዋል። ባንግላዴሽ ከቻይና ቀጥሎ በሁለተኛነት ለዓለም የጨርቃጨርቅ ብርቶችን አቅራቢ ስትሆን በውጭ አቅርቦቶቿም በዓመት 40 ቢሊየን የአሜሪካ ዶላር ታገኝበታለች። ዩናይትድ ስቴትስ ውስጥ ለፌዴራል መንግሥት ተቋማት መዘጋት ላይ በሕግ መወሰኛ ምክር ቤት በተካሄደ ድምፅ አሰጣት ከይሁንታ ላይ መድረስ ባለመቻሉ የተቋማት መዘጋት አሥራ አራተኛ ቀናቸውን አስቆጥረዋል። በሕግ መወሰኛ ምክር ቤቱ በተካሄደው የድምፅ አሰጣጥ 49 የድጋፍ 45 የተቃውሞ ድምፆች ተመዘገቡ ሲሆን አብላጫ ይሁንታን አግኝቶ ለማለፍ ሦስት አምስተኛ ድምፅ ያሻል። አፈ ጉባኤ ማይክ ጆንሰን፣ የዲሞክራት ፓርቲ በቅድሚያ ለመንግሥት ተቋማት መከፈት ይሁንታቸውን ካልሰጡ በስተቀር አጀንዳቸው አድርገው ለያዙት የጤና ክብካቤ ላይ ድርድር እንደማይኖር ተናግረዋል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ስመልን ፐርዝ በአብዛኛው ፀሐያማ ይሆናል። ዝቅተኛ 13፣ ከፍተኛ 25። አድላይድ ብራ ይሆናል። ዝቅተኛ 18፣ ከፍተኛ 28። ሜልበርን ብራ ይሆናል። ዝቅተኛ 12፣ ከፍተኛ 31። ሆባርት ለካፋ ይችላል። ዝቅተኛ 8፣ ከፍተኛ 26። ካምብራ በከፊል ደመናማ ይሆናል። ዝቅተኛ 11፣ ከፍተኛ 27። ሲኒ ፀሐያማ ይሆናል። ዝቅተኛ 16 ከፍተኛ 28። ብሪስበን በከፊል ደመናማ ይሆናል ዝቅተኛ 19 ከፍተኛ 26። ዳርዊን ብራ ይሆናል ዝቅተኛ 26 ከፍተኛ 35። አዲስ አበባ በከፊል ደመናማ ይሆናል ዝቅተኛ 13 ከፍተኛ 21። ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎችን ደግመን እናያሰማለን። ሐማስ የጋዛ ጎዳናዎችን በቁጥጥር ስር እያዋለ ነው። አንድ የሊበራል ፓርቲ ገዲብ የሕግ መወሰኛ ምክር ቤት አባል ፓርቲያቸው በለዘብተኞችና አክራሪዎች ተከፍሎ መለያየት ላይ እንዳይደርስ ስጋት አዘል ማሳሰብ ያቀረቡ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።